እንግዳችን በቅድሚያ ጊዜሽን ስለሰጠሽን አመሰግናለሁ። በመጀመሪያ ራስሽን አድማጮቻችን ለአድማጮቻችን እንድታስተዋውቅ ልጠይቅሽ እንግዲህ አንቺ ብዬ በመጀመሪያ ወጣት መሆንሽን እኔ ጠቁም ያለው ቀጢ እሺ፣ ቴንኪ ዩ። ስንት ሰላማዊ ተስፋ ይባላል። ከዘጠኝ ወር በፊት ነው ከአዲስ አበባ ወደ ዋሽንግተን ዲሲ የመጣሁት። የመጣሁበትን ምክንያት እዚህ የሚገኘው ጆርጅ ታውን ዩኒቨርሲቲ ስኮላርሽፕ አግኝቼ ነው። የትምህርት እድል የሴቶች መብት ላይ ለሰሩ አፍሪካውያን የሚሰጥ ሲሆን ከኢትዮጵያ ኔና ጓደኛዬ ነን አሁን የመጀመሪያዎችንን እንግዲህ። በዚህ መርሃ ግብር ለመሳተፍ በጆርጅ ታውን ዩኒቨርሲቲው የሕግ ትምህርት ቤት የነጻ ትምህርት ለመሳተፍ ሁለታችሁ የመጀመሪያ ናችሁ? አዎ የመጀመሪያ ነን። ለብዙ ዓመታት የተሰጠ ፕሮግራም ነው። ብዙ ኬንያውያን፣ ዩጋንዳውያን፣ ሳውዝ አፍሪካን ብዙ እነሱ ነበሩ። አሁን ግን ለመጀመሪያ ያው ከኢትዮጵያን ለመምጣት የመጀመሪያዎቹ ነን። ወዲህ ወደ ዩናይትድ ስቴትስ ለትምህርቱ ከመምጣትሽ በፊት ሰላማዊት በኢትዮጵያና በሌሎችም የአፍሪካ ሀገሮች ሰርተሻል። በአጭሩ ለመናገር ያህል እዚህ ከመምጣቴ በፊት በተለያዩ የስራ ዘርፍ ውስጥ ተሳትፍ ያለው ያው በሕግ ትምህርቴን ከአዲስ አበባ ዩኒቨርሲቲ በሕግ ከጨረስኩኝ በኋላ በፌዴራል የመጀመሪያ ደረጃ ፍርድ ቤት በረዳት ዳኝነት ሰርቻለሁ። ቀጥሎም በቅድስት ማርያም ዩኒቨርሲቲ ኮሌጅ አንዳንድ የህግ ኮርሶችን አስተምሬያለሁ። ከዛ በኋላ ወደ በጎ አድራጎት ድርጅቶች ውስጥ ነበር ለመስራት የገባሁት። እነሱም አፍሪካን ቻይልድ ፖሊሲ ፎረም፣ የኢትዮጵያ የህግ ባለሙያ ሴቶች ማህበር፣ እንደገና የዩጋንዳ የህግ ባለሙያ ሴቶች ማህበር ውስጥም ሰርቻለሁኝ። እዚህ ከመምጣት በፊት የመጨረሻ ስራዬ ደግሞ የተባበሩት መንግስታት የልማት ፕሮግራም ወይም ዩኤንዲፒ ነበረ። ወይዘሪት ሰላማዊት አሁን እየተከታተልሽ ያለሽው ትምህርትም ህግ ነክ ነው በተለይ በሴቶች ላይ የሚያተኩር እንግዲህ ያው የፕሮግራሙ ሁኔታ የህግ ማስተርስ ነው፣ ግን ያተኮረው የሴቶች መብቶች ላይ ነው። በቅርቡ በዚህ በዩናይትድ ስቴትስ ኮንግረስ አንቺ የምትማሪበት ማዕከልና የኮንግረስ አባል የሆኑ ሴት በትብብር ያዘጋጁት ገለጻ ላይም ገለጻውን ካቀረቡት ተሳታፊዎች መካከል አንዷ ነበርሽ ርዕስሽም ወደ አረብ ሀገሮች በቤት ሰራተኝነት ስለሚሄዱ ኢትዮጵያውያት የስቃይ ህይወት ላይ የሚያተኩር ነበረ ስለሱ ብታብራሪልን እሺ እንግዲህ ያው እንዳልሹ ፕሮግራም የተዘጋጀው በኮንግረስ እና በዩኒቨርሲቲ አማካኝነት ነው እና እንግዲህ ታዳሚዎቹም አብዛኞቹ ያው የበጎ አድራጎት ድርጅቶች፣ እንዲሁም አንዳንድ የመንግስት ተወካዮች ነበሩ። በጥሩ ሁኔታ ነበር ያለፈው እና የእኔ ጥናትም የተኮረው ያው ከኢትዮጵያ ወደ አረብ ሀገር ለቤት ሰራተኝነት የሚሄዱ ሴቶች ላይ ነበረ። እንግዲህ ያው አረብ ሀገር ስንል እኔ የእኔ ጥናት የሚያካተተው የተወሰኑ ሀገሮችን ነው እንደ ሊባኖን፣ ኩዌት፣ ዱባይ፣ ካታር፣ ባህሬን እና ሳውዲ አረቢያ። እነዚህን ሀገሮችም ዋነኛ የመረጥኩበት ምክንያት ብዙ የኢትዮጵያን የቤት ሰራተኞች ያሉባቸው ሀገሮች በመሆኑ ነው። እና ያው ዋናው ጥናት ያተኮረው የእነዚህ ሴቶች መብት በሀገር ውስጥም እንዲሁም በዓለም አቀፍ ደረጃ ያላቸውን መብቶች በተመለከተ ነው። ያው እንደምናውቀው ያው የኢትዮጵያ መንግስት የተለያዩ እንቅስቃዎች እያደረገ ቢሆንም ገና ብዙ እርምጃዎች ይቀሩታል በማለት ነው። የእነዚህ ኢትዮጵያውያት ያለማቋረጥ ወደ አረብ ሀገሮች መጉረፍ በተለይም በአረብ ሀገሮችና በሰሜን አፍሪካ አብዮቶች እየተቀጣጠሉ ግጭትና የመንግስታቱ ደግሞ በማመጸው ህዝብ ላይ ጥቃቱ እየተባባሰ ባለበት ወቅት የነዚህ ኢትዮጵያውያት እና የሌሎችም የአፍሪካ ሀገሮች ስደተኞችና ሰራተኞች ኑሮ ምን ያህል አደገኛ እንደሆነ ጎልቶ እየታየ ነው። በብዛትም እኛም ስንዘግብበት ነበር። ያሉትም የመረጃ ክፍተቶች እንዴት ነው የሚጠገኑት በሚለው ላይ ስንነጋገር ሰንብተናል። እንግዲህ አንቺ በዚህ ጉዳይ ጥናት አካሂደሻል፣ ገለጻ የሚያቀረብሽበት ነው እና ከስረ መሰረቱ ለመመልከት ብንሞክር ችግር እንዳለ ጉዳት እንዳለ ህይወትን የማጣትም ደረጃ ድረስ እንደሚደረስ እየታወቀ ነው። እነዚህ ወጣቶች በብዛት እየጎረፉ ያሉት እንግዲህ ጥናቴ ላይም ለማሳየት የሞከርኩት እነዚህ ሁኔታዎች በሚታወቁበት ሁኔታ ነው። እነዚህ ሴቶች አሁንም እየሄዱ ያሉት ማለት በሚዲያም ይነገራል፣ ሰዎችም ያወሩታል። ሊያጋጥማቸው የሚችሉትን ነገሮች እነዚህ ሴቶች ይገነዘቡታል፣ ግን አሁንም ለመሄድ ፈቃደኞች ናቸው። በህጋዊ ሁኔታም ወይም ደግሞ በህገ ውጭ በደላላዎች መሰረት ማለት ነው ስለዚህ እንደ ምክንያት አድርጌ ነው ያቀረብኩት። አንደኛው ያው የትምህርት ደረጃና የኢኮኖሚ ሁኔታ ማለትም ሴቶቹ አማራጭ ስለሌላቸውና አረብ ሀገር ሄዶ ስራ መስራት የመጨረሻ አማራጫችን ነው ብለው ስለሚያስቡ ነው። በህጋዊና ህገ ወጥ በሆነ መንገድ ነው የሚሄዱት። ነገር ግን ሁሉም የሚሄዱበት መንገድ ለስቃይ የሚዳርግ ከሆነ ህገወጥና ህጋዊ የሚባለው አካሄድ ምንድን ነው? እስኪ እሱን ለይተች ብታስረጅን። እንግዲህ አሁን የኔም ጥናት የተኮረው እሱ ላይ ነው። ምክንያቱም ወደ ኢትዮጵያ ስንመጣ የህግና በህገወጥ ያሉት እንትኖች ይጋጫሉ። ማለት በህግ የምንለው እንግዲህ በማይግሬሽን ማለት በማህበራዊና ሰራተኛ ጉዳይ ሚኒስቴር ተመዝግበው የሚወጡትን ነው። በታወቁ ድርጅቶች አማካይነት የሚወጡትን ማለት ነው። ድርጅቶች ማለት ነው። እሺ፣ በህገ ወጥ ደግሞ የምንለው እንግዲህ ያው ወደ መርካቶ ሰራተኛ ሰፈር ምናምን አካባቢ ሄደው በህገ ወጥ ደላሎች በኩል የሚሄዱትን ነው። ግን ሁለቱም በእኔ ጥናት መሰረት ማለት ነው ሁለቱም ህገ ወጥ ናቸው ወይም ደግሞ ትራፊክት ናቸው ብዬ ነው ወደ መጨረሻ የደመደምኩት። ምንድን ነው ሁሉም አሁን ዋናው ትራፊክ እንግዲህ ታያቁና ፍላጎታቸውን ሳይሰጡ የሚሄዱ ሰዎችን የሚዳስስ ነው። ግን ይሄ ከኢትዮጵያ ወደ አረብ ሀገር ለሰራተኝነት የሚሄዱ ሴቶችም ደግሞ ምንም እንኳን ፍላጎታቸውን ቢሰጡም እዛ በሚደርሱበት ጊዜ የሚያጋጥሟቸው ሁኔታ ማለት መደብደብ፣ ደሞዝ መከልከል፣ በአንዳንድ ሁኔታዎች ደግሞ እስከ መደፈር የሚያደርሱባቸው ሁኔታዎች ግን ወደ ትራፊክ ወይም ደግሞ ወደ ህገ ወጡ ነገር ቀይረዋል ማለት ነው።